በሙስና ቅሌት እየታመሰ ባለው ፊፋ እያደር ብዙ በጣም ብዙ ጉድ እየወጣ ነው። በአመራሮቹ የተበላ ጉቦ በተራው ሊበላቸው ተቃርቧል። በእግር ኳስ ባርሴሎና የሻምፒየንስ ሊጉን ዋንጫ ለሦስተኛ ጊዜ አነሳ። እንደምን አመሻችሁልኛ የተከበራችሁ አድማጮቼ፣ ፍቅሩ ኪዳኔን ከፓሪስ ገዛኝ ጽዮን መስቀልን ከአዲስ አበባ ይዣለሁ። አብራችሁን ቆዩ። በሙስና ቅሌት እየታመሰ ያለው ፊፋ በፕሬዝደንቱ የሥልጣን መልቀቅ ውሳኔ አላበቃም። ቀስ በቀስ ብዙ ጉድ እየወጣ ነው ይላሉ የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ። ሰላም አቶ ፍቅሩ አንድ ሁለቱን አዲስ የወጡ ዘገባዎች እያነሳን ብንነጋገር ብዬ ነው የደወልኩት የሁለት ሺህ አስሩን የዓለም ዋንጫ እናስቀድም መሰለኝ ሞሮኮ አሸንፋ እንደነበርና ድምፁ ተጭበር ብሮ ለደቡብ አፍሪካ እንደተሰጠ ነው የለንደኑ ዘ ሰንዴ ታይምስ የዘገበው የርሶን ያካፍሉን አፍሪካ አስር ሚሊዮን ዶላር ለዌስት ኢንዲስ ጥቁር ሀገሮች በእርዳታ መልክ በፊፋ አማካይነት መስጠቷንና ጠቅላላው የዝግጅቱ ሂሳብ እንደ አውሮፓ አቆጣጠር በሁለት ሺ አስራ አንድ ለፊፋ ኮንግሬስ ቀርቦ የጸደቀ መሆኑን የሚያረጋግጡ ሰነዶች አሉ። የኤፍቢአይ ሪፖርት እንደሚያመለክተው ሞሮኮ ደሮፓ አቆጣጠር በሺ ዘጠኝ መቶ ዘጠና ስምንት የዓለም ዋንጫን ውድድር ለማዘጋጀት ከፈረንሳይ ጋር በተወዳደረች ጊዜ የትሪዲዳን ና ቶባጎ ተወላጅ የሆነው ዣክ ዋርነር ድምፁን እሰጣለሁ ጉቦ ስጡኝ ብሎ መጠየቁን ያመለክታሉ። ይኸው መክረኛ ዋርነር ግብጽ ከደቡብ አፍሪካ ና ከሞሮኮ ጋር ለሁለት ሺ አስር ዓለም ዋንጫ ስትወዳደር በነፍስ ወከፍ አንድ ሚሊዮን ዶላር ብትከፍሉኝ እኔ ሰባት ድምፅ አመጣላችኋለሁ ብሎኝ ነበር፣ በማለት በጊዜው የግብፅ የስፖርት ሚኒስትር የነበሩት ተናግረዋል። ጃክ ዋርነር ጋር የተዋወቅነው እንደ ሮባ አቆጣጠር በሺህ ዘጠኝ መቶ ሰማኒያ ስምንት በሴውል ኮሪያ ኦሊምፒክ ጨዋታ የጓንዡ መደብ እግር ኳስ ውድድር የፊፋ ፕሬስ ኃላፊ ሆኜ ነው። አጭበርባሪ መሆኑን የተረዳሁት ግን እንደ አውሮፓ አቆጣጠር በሺህ ዘጠኝ መቶ ዘጠና ስምንት በፈረንሳይ የዓለም ዋንጫ ውድድር ጊዜም ከፓሪስ ማርሴይ የሚባል ከተማ መጥቶ ሰላሳ ሺህ ዶላር ተሰረኩ በማለት ፊፋ እንዲተካለት የተጠየቀ ጊዜ ነው። ለሁለት ሺህ አስሩ የዓለም እግር ኳስ ዋንጫ ማጣሪያ ፈረንሳይና አየርላንድ ሲጫወቱ ፈረንሳይ ያለፈችው አንዱ ተጫዋቿ ኳስ በእጁ አመቻችቶ ባገባት ጎል ነው። እናም አየርላንድ ክስ እንዳትመሰረት ፊፋ አምስት ሚሊዮን ዶላር ጉቦ ከፍሏል ተብሎ ይከሰሳል። በዚህስ ላይ የሚሉን አለ አቶ ፍቅሩ። አስደናቂው የፈረንሳዩ ተጫዋች ሃንሪ በቅርብ ለኒውዮርክ ኮስሞስ ሲጫወት የነበረው፣ ከአየርላንድ ጋር በነበረው ግጥሚያ ላይ በእጁ ኳሷን አቁሞ ግብ አግብቶ ነበር። ያለ ዳኛው በስተቀር ሁላችንም አይተናል። ይህን ግፍ ፍርድ ቤት እናቀርባለን የሚል ጭምጭምታ የሰማው ፊፋ ረብሻውን ለማዳን አምስት ሚሊዮን ዶላር ለአይርላንድ በእርዳታ መልክ መክፈሉ ተረጋግጧል። በሌላ በኩል የሁለት ሺ አስራ ስምንት እና ሁለት ሺ ሀያ ሁለት ማለትም ሩሲያና ካታር የሚያዘጋጁት የዓለም ዋንጫም ጥያቄ ውስጥ ገብቷል። እንዲያዘጋጁ ወይም ሌላ ምርጫ እንዲካሄድ ሊደረግ ይችላል ይላሉ። አሁን በሚካሄደው ምርመራ ሩሲያና ካታር በሙስና ማሸነፋቸው ከተረጋገጠ እንደገና ምርጫ ሊካሄድ ይችላል የሚል ፉጨት ተሰምቷል። ለጊዜው ግን ምንም አይነት ማስረጃ የለም። ምዕራባውያን ሩሲያን ባይወዷትም ቅሉ የኮካዚያን የነጭ ሀገር ስለሆነች እስከዚህም አይረብሹም። ትንሽ ፍንጭ ካገኙ ግን የካታርን ዝግጅት ለመቀማት ወደ ኋላ አይሉም። በተለይ ካታር ማዘጋጀት የምትችለው በታህሳስና ግንቦት ስለሆነ አውሮፓያኖች ጭራሽ ደስ አላላቸውም። አቶ ፍቅሩ፣ ለመጨረሻ የፕሬዚደንቱ ሴፕ ብላተርስ ጉዳይ ምን ላይ ነው? አሁን አዲስ አመራር እስኪመረጥ ይቆያሉ ነበር የተባለው። ባለፈው ማክሰኞ ስልጣን እለቃለሁ ማለታቸውን ተከትለው የወጡ ዘገባዎች። ሴፕ ብላተር በመጀመሪያ ፊፋ የተቀጠረው ዴቨሎፕመንት ኦፊሰር ተብሎ ነው። በዚህም የተነሳ ስራውን የጀመረው እንደ ሮፓ አቆጣጠር በሲጠ መቶ ሰባ ስድስት ኢትዮጵያ የአፍሪካ ዋንጫ ውድድር ባዘጋጀች ጊዜ አዲስ አበባ መጥቶ በአፍሪካ አዳራሽ የአርቢትር እና አድሚኒስትራሽን ኮርስ ባዘጋጀበት ጊዜ ነው። አሁን ሁሉም የሚያዋክበው ብላተር ፊፋን ሀብታም ያደረገ ለየአህጉሩ ፉትቦል ኮንፌዴሬሽን በአሁኑ አመት ሰባት ሚሊዮን ዶላር ማለትም በየአራት አመቱ ከሚሰጠው አስር ሚሊዮን በላይ ያበረከተ ለፌዴሬሽኖች እስከ አራት መቶ ሺህ ዶላር የሚያወጣ ጽህፈት ቤት ወይም የፉትቦል አካዴሚ ለመስራት ያስቻለ ለእግር ኳስ እድገት እስከ አንድ ሚሊዮን ዶላር ያስመዘገበ መሪ ነው። እንግሊዞች ወን አም ራይት ኖ ዋን ሪመምበር ወን አም ሮንግ ኖ ዋን ፎርጌት እንደሚሉት፣ ማለትም ትክክለኛ ሲሆን ማንም አያስታውስም፣ ስሳሳት ግን ማንም አይረሳሚም ማለት ሁኔታ ላይ የደረሰው ብላጥር ደግደጉን ጉዳይ በመርሳት ቅሌቱን ብቻ በማስታወስ ዘመቻው እንደሚቀጥል ግልጽ ነው። የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ አመሰግናለሁ። ለእግር ኳሱ ስፖርት ዜና ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ትናንት በአዲስ አበባ ስታዲየም ከዛምቢያቻው ጋር ባደረገው የወዳጅነት ጨዋታ በእንግዳው ቡድን አንድ ለባዶ ተረቷል። የወዳጅነት ጨዋታው ከሁለት ዓመት በኋላ ለሚደረገው አህጉራዊ ሻምፒዮን ሁለቱም ቡድኖች ያለባቸውን ማጣሪያ ለመወጣት የሚያስችል የአቋም መለኪያ ነው። የዛምቢያ ቡድን አሸናፊ የሆነበትን ብቸኛ ጎል ያስቆጠረው እረፍት ለመውጣት በተቃረቡበት ወቅት ሲሆን፣ በኢትዮጵያ ብሔራዊ ቡድን በሚገኝበት ምድብ አስር አልጄሪያ፣ ሊሶቶ እና ሲሸልስ ሲሆኑ ዋሊያዎቹ የፊታችን እሁድ የመጀመሪያውን ማጣሪያ ከሊሶቶ አቻው ጋር በባህር ዳር ስቴዲየም ያደርጋል። በውጭ የእግር ኳስ ዜና በታላቅ ጉጉት ሲጠበቅ የቆየው ስልሳኛው የአውሮፓ ክለቦች ሻምፒዮንስ ሊግ የፍጻሜ ጨዋታ በበርሊን ኦሎምፒክ ስቴዲየም ከትናንት በስቲያ ቅዳሜ በድምቀትና በጠንካራ ፉክክር ተጠናቋል። እንደ ተጠበቀውም የስፔኑ ባርሴሎና የጣሊያኑን ጁቬንቱስ ሶስት ለአንድ በመርታት ስልሳኛውን አህጉራዊ ዋንጫ አንስቷል። በመከላከላ ጨዋቱ ያዘነበለው የጁቬንቱስ ቡድን ተከላካዮች አስፈሪውን የከዋክብት ጥምረት ሜሲ፣ ሱዋሬስ እና ኔይማርን መመከት አልተቻላቸውም። በሊዮኔል መሲ ተዋናይነት የጨዋታ ብልጫ የነበረው ባርሴሎና በአራተኛው ደቂቃ ነበር በፈጣን ቅብብል ራቲቼክ ጎል ያስቆጠረው። ከረፍት መልስም በሃምሳ አምስተኛው ደቂቃ አልቫሮ ሞራቶ ጁቬን አቻ አድርጎት ነበር። ሆኖም ከአስራ ሦስት ደቂቃ በኋላ ሊዮነል ሜሲ መሀል ሜዳውን አቆራርጦ ከርቀት መሬት ለመሬት አክርሮ የመጣው ኳስ የጁቤ በረኛ እንደምንም መልሶበታል። ቡፎን የተፋት ኳስ መብረቁ ሱዋሬዝ እግር ስር ደርሳ መረቡን አቃንቆ ደጋፊውንም አስጨፍሮታል። የጨዋታው የፍጻሜ ፍሽካ እየተጠበቀ ኔይማር ሶስተኛውን ጎል አስመዝግሟል። ኔይማር ቀደም ሲልም በግንባር ገጭቶ አስቆጥሮ ነበር። ሆኖም በእጅ በመንካቱ ዳኛው ሽረውበታል። ባርሴሎና በሀገር ውስጥ በአመቱ ውድድር ሁለት ዋንጫ ያነሳ ኃያል ቡድን ሲሆን የአህጉሩን ዋንጫ አክሎበት በአመቱ ሶስት ትልልቅ ድሎችን ማስመዝገቡ ትልቅ ስኬት ሆኖለታል። በአንድ አመት ሶስት ዋንጫ ለሁለተኛ ጊዜ በማንሳቱም ባርሳ አዲስ ታሪክ አስመዝግቧል። ይኸው ነው። አመሰግናለሁ። ገዛኝ ጽዮን መስቀል ከአዲስ አበባ። በዚሁ እናበቃለን። ሳምንት ሰኞ በተመሳሳይ ዝግጅት ስንገናኝ፣ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።